My የመላው አፍሪቃ የሙዚቃ ሽልማት በምህፃሩ አፍሪማ በተለያዩ ዘርፎች አፍሪቃዊ የሙዚቃ ባለሙያዎችን መሸለም ከያዘ አራት አመታትን አስቆጥሯል። ይህ አመታዊ የሙዚቃ ሽልማት በሰላሳ ዘርፎች እጩዎችን ሲመለመል ቆይቶ ባለፈው እሁድ በጎርጎሮሳዊ ህዳር 12 ቀን 2017 ዓ ም ለአሸናፊዎች ሽልማት ሰጥቷል። በናይጄሪያ ዋና ከተማ ሌጎስ በተካሄደው በዚህ አራተኛው አመታዊ የሙዚቃ ሽልማት አንጋፋዋን ድምፃዊት ሀምል ማላባተን ጨምሮ ወይና ወንደሰን፣ ክብሮም ብርሃነ፣ ሄኖክ ማህሬና፣ ስንሻው ለገሰ በተለያዩ ዘርፎች ኢትዮጵያን ወክለው የተወዳደሩ ድምፃውያን ናቸው። ከነዚህ መካከል አንጋፋዋ ድምፃዊት ሀመልማል አባተ በአፍሪካ የባህላዊ ሙዚቃ ዘርፍ አሸናፊ ሆናለች። የዛሬው የመዝናኛ ዝግጅታችን ድምፃዊቷን በእንግድነት ጋብዟል። ትከታተሉን ዘንድ የአክብሮት ግብዣችን ነው በመጀመሪያ ድምፃዊት ሀመል ማላባት ለቃለ መጠየቁ ፈቃደኛ በመሆንሽ በዶች ብለ ራዲዮ ስም እያመሰገንኩ፣ ሲቀጥል ደግሞ እንኳን ደስ ያለሽ። እንኳን አብሮ ደስ አለን። ምን አመሰግናለሁ። በየትኛው ዘርፍ ነው አሸናፊ የሆንሽ? እንደው ሂደቱስ ምን ይመስል ነበረ? ያሸናፊ የሆንኩ ትራዲሽናል በሚለው ነው። እንግዲህ ያው መጀመሪያ ራሱ ኖሚኔት ሲደረግ እዛ ጋ ካሉት በጣም ብዙ አርቲስቶች ከወደ አምስት ሺ የሚዚክ ክሊፖች ውስጥ ተወዳድሮ ባይዘወይ ኖሚኔት ስትሆኚ ራሱ እንደ ማሸነፍ ነው። ምክንያቱም ራሱ እዛ ጋ በጣም ጁሪዎች አሉ። አፍሪካን ዩኒየን አለበት፣ በጣም ታዋቂ ሰዎች አሉ። እና ቀላል አይደለም። አፍሪካን ውስጥ ያሉ የሙዚቃ ሰ ሰዎች በጣም ታላላቅ ስም ያላቸው ሰዎች እንግዲህ ዝግጅቱን ራሱ ያቀረበው አንዱ ኤኮን ነበረ። እና የኔ ደግሞ ያቺ ክሊፖ ሞስትሊ ኢትዮጵያ ካላት በጣም ሰፊ የባህል እሴት ውስጥ በጣም ጥቂቷን ማለት ነው በጣም ጥቂቷን ይዤ በመሄድ ነው እንግዲህ የተመረጠው። እና ቀላል አልነበረም ውድድሩ። ሀረር በሚለው ሙዚቃሽ ነው እንግዲህ የተወዳደርሽው እና ይህንን ሙዚቃ ከሌሎቹ ሙዚቃዎች ለምን መረጥሽው እንዲሁም አንዳንዶች ሀረር የተወለደችበትና ያደገችበት አካባቢ ስለሆነ ነው የመረጠችው የሚሉ ሰዎች አሉና አንቺ የተለየ ምክንያት አለሽ ይህን ሙዚቃ የመረጥሽበት? ሲጀመር እኔ አይደለሁም የመረጥኩት። ከኔ ጋራ እንደ ፕሮሞተር ሆኖ አፍሪኮሎጂ የሚባል ግሩፕ ያለው ልጅ ዲጄ ሲራክ ይባላል። ኒውዮርክ የሚኖር ልጅ ነው የላከው እና ኖሚኔት ከሆነ በኋላ ነው ለእኔ ያሳወቀኝ። ራሱ እንግዲህ ሰው የሚያይበት አንግል አለ እና እያንዳንዳችን አይ ይሄ ይሻላል፣ ያ ይሻላል የተለያየ አመለካከት ሊኖረን ይችላል። ግን የእሱ አመለካከት ትክክለኛ ነበር ያየበት አንግል ማለት እችላለሁ። እና እሱ ነው የላከው። እንግዲህ በአብዛኛው የምናቀሽ በባህላዊ ዘፋኝነትሽ አይደለም እና የተወዳደርሽበት ምድብ ደግሞ የአፍሪካ ባህላዊ የሙዚቃ ዘርፍ በሚለው ነው። እንዴት በዚህ ምድብ ልትወዳደር ይቻልሽ? እንግዲህ ክሊፑን አይተሹ ከሆነ ከቡና መጠጣታችን ጀምሮ ሳይ እየነከረን የምንበላው ወደ ቆቦ፣ ወደ ደደር፣ ወደ ጭሮ አካባቢ ወርደን ድሬዳዋ በዛ በሞተች ባጃጅ እና ምንድን ነው ደስ ያላቸው ዛት አፍሪካ ማጆሪቲ አፍሪካ ያ ነው። እና ወርዶ እዛ ጋር መሰራቱ ቲፒካል መጎራረሳችን፣ በትሪ አሁን በትሪ የሚበላ ብዙ ዓለም የለም። ባህላችንን ነው በጣም ጥቂቱን የሚያሳይ ባህል ነው ያለን። ኢትዮጵያ እንደምታውቂው በጣም ብዙ ህብረ ቀለም ያላት በጣም ብዙ ባህል ያላት ዳይቨርስ የሆነች ሀገር ነች። እና ከዛች ውስጥ ግን በጣም ጥቂቷን በጭልፋ የምትጨለፈውን ያህል ወስጄ ነው እኔ እንግዲህ እዛ ጋር ቀርቤ እድል ኖሮኝ ኢትዮጵያን እዛ ጋር ማሳየት በመቻሌ በጣም ደስተኛ ነኝ። እና በዛ አንግል ነው ትራዲሽናል ያሉት ብዙ ሰው አንቺ ዘ ዘመናዊ ዘፋኝነሽ እንዴት ትራዲሽናል ሆነ ይላሉ። ግን እዛ ጋር ክሊፑ ስታዩ ኮምፕሊትሊ ትራዲሽን ነው የሚያሳየው ከአለባበሱ ጀምሮ፣ የአሁን ጀጎል ውስጥ ገብተው የሀደሬ ባህል አለባበስ አለ፣ የአፋር አለ፣ የከረዩ አለ፣ የአርጎባ አለ። በጣም በጣም የተለያየ የኦሮሚያ አለባበስ አለው፣ የሶማሊ አለባበስ አለው። በጣም ቲፒካል ነው። ሶ ያንን ዘመናዊ ሊሉት አይችሉም መቼም። እና እንደዛ ነው። ስለዚህ ክሊፑን ነው ያዩት። ክሊፑ ነው የተላቀውም ክሊፑ ነው የተወዳደረውም ክሊፑ ነው። የአፍሪቃ የሙዚቃ ሽልማት በመላው ዓለም በኢንተርኔት በሚሰበሰብ ድምጽና በዳኞች ምርጫ አሸናፊው የሚለይበት ነው። በአፍሪቃ ባህላዊ የሙዚቃ ዘርፍም ስምንት እጩዎች የቀረቡበት ሲሆን ከእነዚህም መካከል ሁለቱ ኢትዮጵያውያን እጩዎች ናቸው። ክብሮም ብርሃንና አሸናፊዋ ድምፃዊ ሀምል ማላባተ። ሽልማቱ በእጩነት ለተወዳደሩና ላሸነፉ ድምፃውያን ብቻ ሳይሆን ለሀገራችንም የሚያኮራ እንደሆነ ትናገራለች። የእኔ ብቻ እኮ አይደለም፣ የህዝቡ የሀገሪቱም ጭምር ነው። ቦት የሚያደርገው ህዝቡ ነው የሀገሪቱም ጭምር ነው፣ እና የእኔ ብቻ አይደለም። ይሄ ለሁላችንም የሀገራችን ባንዲራ ነው የሚውለበለብበት፣ የሀገራችን ስም ነው የሚጠራበት፣ እና በጣም ለሁላችንም ቢሆን የሚያኮራል ነገር ነው። እንዲያውም ሽልማቱ መታሰቢያነቱ ለባህሉ ባለቤት ለሀረር ህዝብ ይሁንልኝ ብላለች የሚል ነገርም አለ። አዎ ምንድን ነው እንግዲህ በቅርቡ እንደምታውቂው በሀረርጌ ውስጥ ሶማሊያና ኦሮሚያ ጋር እርስ በርስ ያው ከውጭ ሳይሆን እርስ በርስ ወንድማማቾች ላይ የደረሰውን ነገር ሁላችንም እናውቃለን። እኔ ደግሞ ዘፈኑም ሀረር ነው የሚለው ከሀረር አካባቢ ነኝ። እሱ ለእኔ ፐርሰናል፣ እያንዳንዳቸው ልጆቹ ጓደኞቼ ናቸው፣ እናቶቻቸው የእናቴ ጓደኞቼ የነበሩ ናቸው። ባይ ዘ ወይ የዛ አካባቢ ብቻ ሳይሆን በመላው ኢትዮጵያ ለተፈናቀሉት ወገኖች ኢትዮጵያን ብቻ ሳይሆን አፍሪካን ቢሆን፣ ምክንያቱም ማንም ሰው ከተወለደበት እና ስፍራ መሰደድና መፈናቀል ያለበት አይመስለኝም። ይሄንን ደግሞ ሁላችንም ቢሆን ድምጻችንን ማሰማት አለብን። ይሄንን መታሰቢያነቱን አሁንም ቢሆን ለነሱ ይሁን ያልኩት ለዛ ነው። አሁንም መታሰቢያነቱ ለነሱ እንዲሆን ነው የምፈልገው። የአፍሪካን ሙዚቃና ባህል ወደ ዓለም አቀፍ መድረክ ማምጣትና ማስተዋወቅ ዓላማ ያደረገው አፍሪማ ማዕከላዊ አፍሪካን ጨምሮ ከአምስቱ የአህጉሪቱ ክፍሎች የተውጣጡ አስር ዳኞችና በአውሮፓና በአሜሪካ የሚገኙ ሁለት የአፍሪካ ዲያስፖራ ተወካዮች እንዲሁም አንድ የአፍሪካ ሕብረት ተወካይ አሸናፊዎቹን ለመምረጥ በዳኝነት ተሳትፎበታል። ዝግጅቱ በዓለም አቀፍ ደረጃ በሰማኒያ አራት ሀገሮችና በ አንድ መቶ ዘጠኝ የቴሌቪዥን ጣቢያዎች የቀጥታ ሽፋን አግኝቷል። የተለያዩ የአፍሪካ ሀገራትም እድሉን ሀገራቸውንና ባህላቸውን ለማስተዋወቅ የተጠቀሙበት ቢሆንም እኛ ሀገር ግን ለጥበቡና ለባለሙያው የተሰጠው ትኩረት አናሳ ነው የሚል ቅሬታ ታነሳለች። ወደኛ ሀገር ስትመጪ ደግሞ በሀገር ደረጃ እንኳን አሸንፈን ዌልከም ብሎ እንኳን የሚቀበልሽ ሰው የለም። እኔ ኢትዮጵያ ነው ክዬ ሄድኩት እና ሁላችንም ከዚህ በፊት አሸንፈውም ሲገቡ አንድ ቀን ዌልከም የተባለ አርቲስት የለም እና እንዴ መሮጥ አለብን እንዴ እዛ አየን። አሁን ናይጄሪያ አሸነፉ ሲባል ምን እንደሚያደርጉ አይተናል። እና እንጃ ለምናቴንሽ እንደማይሰጠው አላቅም። አንጋፋዋ ድምፃዊ ሀመልማል አባተ በሙዚቃ በቆየችባቸው በርካታ ዓመታት ከዘጠኝ በላይ የሙዚቃ አልበሞችን ሰርታለች። በእነዚህ ዓመታት በአህጉራዊ ደረጃ እና በትልቅ መድረክም ባይሆን የተለያዩ ሽልማቶችን አግኝታለች። በሰሜን ኮሪያ ያገኘችው ሽልማት ግን የመጀመሪያዋና የተለየ ነው። ገና የመጀመሪያ ቱር ከኢትዮጵያ ስወጣ ዘፋኝ ሆኜ ማለት ነው፣ ኖርት ኮሪያ ነበር የሄድኩት ኖርት ኮሪያ እንግዲህ፣ በዛን ጊዜ በደርግ ጊዜ ያው ሶሻሊስት ነን እኛም እነሱም ኮሚኒስት ናቸው። ለክሚልሶንግ በርዜ ነበር በረ- የሄድ ነው መንግስት ነው የላከን። እና በዛን ጊዜ ከአርባ ሀገሮች ሄደን የመጀመሪያው ጊዜ ሶስት ሴቶች ነው የተሸለም ነው እኔ፣ አንዲት ፈረንሳዊት ፒያኒስት እና አልጄሪያዊት ዘፋኝ። ያ ሽልማት ምንድን ነው? ወርቅ ሰዓት ወርቁ ነጭ ወርቅ ሰዓት ነው ኦሜጋ ሰዓት ግን ያለው ፕሪቪሌጅ አሁን ለምሳሌ የእሱ የልጅ ልጅ ነው ያለው መንግስቱ ላይ፣ እኔ አሁን ብሄድ በየወሩ በቂ ነገር ተከፍሎኝ የምፈልገው ትምህርት ቤትና ሙዚቃ ቦታ ብማር የፈለገው ቦታ በነፃ ኖሬ እንደ እስከመፈለግኩ ድረስ እንድኖር በክብር መዝገብ ላይ ፕሪቪሌጅ ተሰጥቶኛል። እሱ የፈረመበት ሰዓት ማለት ነው። ስለዛ ሀገር እግዚአብሔር የፈረመበት ሰዓት አድርገው ነው የሚቆጥሩት። እንግዲህ ኮሪያ ከሄድኩኝ መኖር እችላለሁ ማለት ነው። ባለ ብዙ ሀገር ነሽ ማለት ነው። ይሄ ነው እንግዲህ። ሙዚቃ የዓለም ቋንቋ ነው የሚባለው ለዚህ ነው። እንዴ! በጣም በጣም ሌላው አሁን ሙዚቃ ካወጣሽ እንግዲህ አንድ ሶስት አራት ሁለት ዓመት ሆነሽ ከዛም በላይ ሆነ መሰለኛውና፣ እንግዲህ ምን እንጠብቅ? አሁን ሽልማቱ ተገኝቷል። አሁን ማይኖር ነገር የለም። ብዙ ነገር ነው ያለው እና እምልሽ፣ የምንችለውን ተስፋ ባለመቁረጥ ያደለ አሁን ለአፍሪማ ተሸላሚ የሆንኩት እና አሁንም ደግሞ ይሄ ሽልማት የሚያበረታታኝ የባሰ ኃላፊነት የሚሰጠኝ ነገር ስለሆነ በጣም ደስ ይለኛል። እንደው አጠቃላይ ለሀገራችን በሙዚቃው መስክ ለተሰማሩ ሰዎች ሙዚቃውን ወደ ዓለም አቀፍ መድረክ ለማምጣት እንዲህ መሰል ዝግጅቶች ላይ ለመሳተፍ ምን ቢያደርጉ ብለሽ ትመክሪያለሽ? ታበረታቻለሽ? ያን ትሬንዱ ያንን ያየነውን ነገር ከኛ በ በፊት የነበሩት ትልልቆቹ የሚያረጉትን ነገር ነው እየደገምን ይኖር ግን አሁን ሳየው እንችላለን ከነዛም በላይ ካየኋቸውም በላይ አቅም እንዳለን ተረድቼ ነው የተመለስኩት። አሁን ባገኘሁት ሚዲያ ሁሉ እየተናገርኩ ነው። መቃበሉ በጣም ብዙ እድል አለ። እውነት እዛ ሄጄ አንዳንዱን በተወዳደረበት እና ባሸነፈበት ሳየው እንደ እኛ የበለጠ መስራት እንደምንችል፣ እንግዲህ ቋንቋ አያስፈልገውም። ሙዚቃ የዓለም ቋንቋ ነው። ስራችን ከዚህ በላይ መሆን እንደሚችል አይቻለሁኝ። ወጣ ብለን መሞከር እንዳለብን ያው የኔ ተሞክሮ ያሳያል። ወደፊት ደግሞ ይሄ ነገር ይቀጥላል ብየ አምናለሁ። ከመሰነባበታችን በፊት እንግዲህ ማመስገን የምትፈልጊው ካለ እድሉን ልስጥሽ። እንግዲህ የኢትዮጵያን ሕዝብ በሙሉ ከዳር እስከ ዳር፣ ከዓለም ላይ በጣም ብዙ ኤርትራውያን ጓደኞቼ፣ በጣም ብዙ የሱዳን ጓደኞቼ፣ በጣም ብዙ የሶማሌ ጓደኞቼ የእውነት በጣም ደስ ስ በሚል ሁኔታ ቮት አድርገው እዚህ ጋር ያደረሱኝ እነሱ ናቸው። ከልብ ከልብ ከልብ አመሰግናለሁ። እግዜር ይስጥልኝ። ይሄ ደግሞ የእኔ ብቻ ማሸነፍ ሳይሆን ጠቅላላ የእናንተም በሙሉ ቮት ያደረጋችሁት የእናንተም ነው። ለሰጣችሁኝ ሰፖርት ለሁሉም ለሁሉም በጣም አመሰግናለሁ። እግዜር ይስጥልኝ። እግዜር ያክብርልኝ። እኔ እምወዳችኋለሁ። እኛም ለቃለመጠየቁ ፈቃደኛ በመሆንሽ በዶቼ ቬለ ራዲዮ ስም እያመሰገንን መልካም ጊዜ እንዲሆንልሽ እንመኛለን አንቺም ብሎ በጣም አመሰግናለሁ። ዝግጅታችን በዚህ ተጠናቋል። ስለተከታተላችሁን እናመሰግናለን። አዘጋጅና አቅራቢ ፀሐይ ጫኔ መልካም ጊዜ